ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ22 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ የሚተላለፍላችሁ የማክሰኞ የያዜ 22 2012 ዓ ም ዝግጅታችን ጀመረ። የቀኑ እንግዲህ የጤና ሚኒስቴር ይፋ የሚያደርገው የስታተስ አፕዴቶች አሉ። እንግዲህ ምን ያህል ሰው ተመረመረ እና ከዛ ከተመረመሩት ሰዎች ደግሞ ምን ያህሉ ፖዚቲቭ ሆነ ኔጌቲቭ ሆነ የሚለው እስካሁን ድረስ እንግዲህ ያው ዛሬንም ጨምሮ ኔጌቲቭ ሪፖርት ተደርጓል ለምርመራ ከቀረቡ ሰዎች መሀል ዛሬም ራሱ ማንም ሰው እንደሌለ ነው። ግን ይሄ ይሄን ሽፋን አድርጎ ወደ ይሄን ተገና አድርጎ ደግሞ እስካሁን ድረስ የመጣንበትን ዝግጁነት መዘንጋት የለብንም የሚል መልዕክት ነበር ያስተላለፉት። ምክንያቱም መማርም ያለብን ከሌሎ አገር ተሞክሮች እንደመሆኑ መጠን የሌሎች ሀገርም አገራትም ተሞክሮ ምንድን ነው የሚያሳየው በተዘናጉበት ሰዓት ነው በጣም ቁጥሮችም እየጨመሩ የመጡት። የጠቅላይ ሚኒስትር አብይ አህመድ የውጭ ሚዲያ ቃል አቀባይ ቢለኔ ስዩም ናቸው። በወቅታዊ ጉዳይ ላይ ከአሜሪካ ድምጽ ጋር ያደረጉትን ቆይታ ይዘናል። ጤና ይስጥልኝ እንደምናመሻችሁ ክቡራን አድማጮች፣ የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ዝግጅቶቻችንን በፌስቡክ ላይቭ እና በአሃዱ ራዲዮ 943 ላይ በቀጥታ ማዳመጥ ትችላላችሁ። ንጉሱ ታምሬ ስርጭቱን ያቀናብራል። አሁን ለሰዓቱ ዋና ዋና ዜና ከአዳነች ፍሳሐዬ ጋር ልተዋችሁ። እንደምን አመሻችሁ አድማጮች። ዜናውን ማነብላችሁ አዳነች ፍሳሐዬ ነኝ። የኢትዮጵያ የሚኒስትሮች ምክር ቤት በኮቪድ 19 መስፋፋት ምክንያት በሀገሪቱ ኢኮኖሚ ላይ ያጋጠመውን አደጋ ለመቀነስ መወሰድ ስላለባቸው እርምጃዎች በቀረበ የውሳኔ ሀሳብ ላይ ተወያይቶ ውሳኔ ማሳለፉ ታውቋል። ምክር ቤቱ ሚያዝያ 16 ባካሄደው አስቸኳይ ስብሰባ በቫይረሱ ምክንያት በሀገሪቱ ኢኮኖሚ ላይ ያጋጠመው አደጋ የአብዛኛውን የሕብረተሰብ ክፍል ኑሮ የሚጎዳ መሆኑን ተመልክቷል። ይህን መሰረት በማድረግም መንግስት ዘርፈ ብዙ ማህበራዊና ኢኮኖሚያዊ ድጋፎች እያደረገ እንደሚገኝ የጠቅላይ ሚኒስትሩ ጽሕፈት ቤት ለፋና ብሮድካስቲንግ ኮርፖሬሽን በላከው መግለጫ ጠቁሟል። ኢትዮጵያ ውስጥ ባለፉት 24 ሰዓታት በተደረገው የ1080 የላብራቶሪ ምርመራ ሁለት ሰዎች በኮሮና ቫይረስ መያዛቸው እንደተረጋገጠ የኢትዮጵያ የጤና ጥበቃ ሚኒስቴር አስታውቋል። ሁለቱም የቫይረሱ በሽተኞች እንግሊዛውያን ሲሆኑ የ50 እና የ42 ዓመት ዕድሜ ጎልማሶች መሆናቸው ታውቋል። በአሁኑ ጊዜ ሰባ አንድ ህሙማን በለይቶ ማቆያ ውስጥ እያገገሙ ሲሆን በጠና የታመሙ አለመኖራቸውን የኢትዮጵያ የጤና ሚኒስቴር በፌስቡክ ገጹ ላይ አስታውቋል። የቡሩንዲ የፕሬዝዳንታዊ ምርጫ ውድድር በኦፊሴል ተጀምሯል። ሰባት ተወዳዳሪዎች ትላንት የምርጫ ዘመቻ ጀምረዋል። የሀገሪት ባለሥልጣኖች አምላክ የሀገሪቱን ዜጎች ከኮሮና ቫይረስ ይጠብቃል ማለታቸው ተዘግቧል። እስካሁን ባለው ጊዜ በማዕከላዊ አፍሪቃዊቱ ሀገር በኮሮና ቫይረስ የተያዙ ሰዎች ቁጥር 15 ነው ተብሏል። በሌሎች የአፍሪካ ሀገሮች ቫይረሱን ለመከላከል ሲሉ በሰዎች መካከል የቅርበት መራራቅ ግዴታ እንዲሆን እያዘዙ ነው። በሌሎች የአፍሪካ ሀገሮች ቫይረሱን ለመከላከል ሲባል በሰዎች መካከል የቅርበት መራራቅ ግዴታ እንዲሆን እየታዘዘ ነው። በብሩንዲ ግን አምላክ ይጠብቀናል ተብሏል። አድማጮች ዜና የሚተላለፈው ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ ጣቢያ ነው። የጃፓን የሕክምና ማህበር ኃላፊ የኮሮና ቫይረስን መዛመት ለመከላከል የሚያስችል ክትባት ካልተፈጠረ በስተቀር የኦሊምፒክ ውድድርን በመጪው ዓመት ማስተናገድ ለጃፓን ከባድ ይሆናል ብለዋል። ዛሬ የዘንድሮው የኦሊምፒክ ውድድር ፕሬዝደንት የሹሮ ሞሪም የቫይረሱ ስርጭት እስከ መጪው ዓመት ባለው ጊዜ ውስጥ በቁጥጥር ስር ካልዋለ በስተቀር ኦሊምፒኩ መሰረዝ አለበት ብለዋል። ጃፓን የኦሊምፒክ ጨዋታን ማስተናገድ አለባት ወይም የለባት፣ ከባድ ይሆናል ብለዋል። የሹታኬ የኮኩራ አድማጮች፣ ዜና የሚተላለፈው ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ ጣቢያን ችግር ለማቅለል እና የንግድ ተቋማት እንዲንቀሳቀሱ ለመርዳት ሲሉ የመድህን ገንዘብ መድበዋል። የተባበሩት መንግስታት የሰብአዊ ድርጅት ኃላፊ ማርክ ሎኮክ በዓለም ደረጃ ያሉትን እጅግ ተጋላጭ የሆኑትን ሰዎች ገቢ ሚባል ዘጠና ቢሊዮን ዶላር መገኘት አለበት ብለዋል። ኮቪድ 19 እስካሁን ባለው ጊዜ በዓለም ደረጃ ባሉት ድሃ ሀገሮች አለ መዛመቱን ጠበብት ተናግረዋል። እነዚህ ሀገሮች ረድኤት ማግኘት ያለባቸው በአሁኑ ወቅት ሆኑን የሰብአዊው ረድኤት ኃላፊ ገልጸዋል። በአሁኑ ወቅት ከ30 እስከ 40 በሆኑ ሀገሮች ያሉ 700 ሚሊዮን የሚሆኑ ሰዎች የተወሰነ የሰብአዊ ረድኤት ሲያገኙ መቆየታቸውን ማርክ ሎክስ ጠቁመዋል። አዲስ የኮሮና ቫይረስ በሽተኞች ቁጥር እየቀነሰ በሄደባቸው የእንቅስቃሴ እገዳዎችን እያላሉ ባሉት የአውሮፓ ሀገሮች በቫይረሱ በሽታ የተያዙትን ሁሉ እየፈለጉ በለይቶ ማቆያ እንዲያቆያቸው ምርመራና ሕክምና እንዲያደርጉላቸው የዓለም ምርመራና ሕክምና እንዲያደርጉላቸው የአለም የጤና ድርጅት ዋና ተደርጎላቸው፣ አልተሻላቸውም፣ በኩላሊት ህመም ምክንያት ነው፣ ኮሮና ቫይረስ እንዳይዛቸው ከቤት አይወጡም፣ ወዘተ የሚሉ ወሬዎች ሰሞኑን በየአይነቱ ሲናፈሱ ከርመዋል። የደቡብ ኪም በአደባባይ ከታዩ 17 ቀን አልፏቸዋል። ታመዋል የሚለው ወሬ መሰማት የጀመረው ታዲያ የአያታቸው የሀገሪቱ መስራች የኪም ኢልሱንግ የልደት በዓል ላይ ሳይታዩ ከቀሩ በኋላ ነው። ቪኦኤ ያነጋገራቸው ተንታኝ ፍራንክ አሁንም እጅግ ያልተለመደ የሆነው እሱ ነው ብለዋል። ፒዮንግያንግ እስካሁን ምላሽ አልሰጠችም። የመንግስቱ ጋዜጦችም ቢሆኑ ኪም ስራቸውን እያከናወኑ ናቸው ብለው ከመዘገብ በስተቀር በተዘዋዋሪ ጠቆም ከማድረግ ውጪ ማረጋገጫ አላቀረቡም። ተንታኙም ለመታመማቸው መረጋገጫ ባይኖርም ወሬው እንዲሁ ያለመነሻ አልመጣም ነው የሚሉት። የዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕ ስለ ኪም የጤና ሁኔታ ቁርጥ ያለ ነገር ሳይናገሩ መቆየታቸው ሲታወስ፣ ትናንትም ምን የሚያውቁት አዲስ ነገር አለ ተብለው ተጠይቀው ነበር። ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርዝ በ25 ሜትር ባንድ በ1240 ኪሎ ሄርዝ በ31 ሜትር ባንድ በ9485 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የማክሰኞ ሚያዚያ 20 2012 ዓ.ም ምሽት ፕሮግራም ነው። በፌስቡክ ላይቭ አት ቪ ይ አማሃሪክ እንዲሁም በአህዱ ራዲዮ 943 ላይ ስርጭታችንን በቀጥታ ማዳመጥ ይቻላል። አድማጮች፣ የኮሮና ቫይረስ ስርጭትን ለመግታት በተወሰነው አካላዊ የመራራቅ ውሳኔ መሰረት የምትከታተሉትን ቅንብር የምናስደምጣችሁ ከየቤታችን ሆነን ነው። ጭንቀቱ አለ፣ የስራው አለመኖር አለ፣ ቤተሰብ አለ፣ ሰራተኛ አለ። ይሄንን ኢንዳይሬክት ላ መንግስት ለድርጅቶች ገንዘብ ስጥ እንኳን ባይባል እንዲህ አሁን ለምሳሌ እንደ ክራይ ቤቶች የመንግስት ድርጅት ነው። ስለዚህ እንደ ሼር ሊያደረጉን ይገባል። በአዲስ አበባ ከተማ ከሚገኙ የካፌዎችና የአነስተኛ ምግብ ቤት ባለቤቶች አንዱ ናቸው። ዘገባለን አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሻገራለን። በቅድሚያ የእለቱ አብይ ርዕስ ይቀርባል። ኢትዮጵያውያን በየቀኑ በሚሰሙት የኮሮና ቫይረስ ምርመራ ውጤት መዘናጋት እንደሌለባቸው የጠቅላይ ሚኒስትር አብይ አህመድ ቃል አቀባይ አሳስበዋል። ጠቅላይ ሚኒስትሩ ራሳቸው ሰሞኑን በጉዳዩ ላይ የሰጡትን ማብራሪያ ያብራሩት የውጭ ሚዲያ ቃል አቀባይ ቢለኔ ስዩም፣ የጥንቃቄ እርምጃዎች ተጠናክረው መቀጠል አለባቸው ብለዋል። የጠቅላይ ሚኒስትር አብይ አህመድ የውጭ ሚዲያ ቃል አቀባይ ቢለኔ ስዩምን ያነጋገረው እስክንድር ፍሬው ነው። ወደ ዘገባው የኮሮና ቫይረስ ወረርሽኝ በሀገራቸው ያለበትን ሁኔታ፣ የተያዙትን ሰዎች ቁጥር በየዕለቱ የሚከታተሉት ኢትዮጵያውያን ይዘናጋሉም ይጠነቀቃሉም። አገሪቱ እስካሁን በየቀኑ እየመረመረች ካለው እስከ አንድ ሺህ የሚደርስ ናሙና በቫይረሱ የተያዙ እየተባለ የሚገለጸው ሰዎች ቁጥር ተለዋዋጭ ነው። በቀን ስምንትና ዘጠኝ ሰዎች መያዛቸው ተገልጾ ያውቃል። አንድ ሰውና ዜሮም ሪፖርት የተደረገባቸው ቀናት አሉ። ከአሜሪካ ድምፅ ጋር ቃለ ምልልስ ያደረጉት የጠቅላይ ሚኒስትር አብይ አህመድ የውጭ ሚዲያ ቃል አቀባይ ቢለኔ ስዩም እንደዚህ አይነት መረጃዎች ሊያዘናጉ አይገባም ሲሉ ራሳቸው ጠቅላይ ሚኒስትሩም ሰሞኑን ያስተላለፉትን መልእክት አጠናክረዋል። በየቀኑ እንግዲህ የጤና ሚኒስቴር ይፋ የሚያደርገው የስታተስ አብዴቶች አሉ እንግዲህ ምን ያህል ሰው ተመረመረ እና ከዛ ከተመረመሩት ሰዎች ደግሞ ምን ያህሉ ፖዚቲቭ ሆነ ኔጌቲቭ ሆነ የሚለው እስካሁን ድረስ እንግዲህ ያው ዛሬንም ጨምሮ ኔጌቲቭ ሪፖርት ተደርጓል። ግን ይሄ ይሄን ሽፋን አድርጎ ይሄን ተገና አድርጎ ደግሞ እስካሁን ድረስ የመጣንበትን ዝግጁነት መዘንጋት የለብንም የሚል መልዕክት ነበር ያስተላለፉት። ምክንያቱም መማርም ያለብን ከሌሎች ሀገር ተሞክሮች እንደመሆኑ መጠን የሌሎች ሀገራትም ተሞክሮ ምንድን ነው የሚያሳየው በተዘናጉበት ሰዓት ነው በጣም ቁጥሮችም እየጨመሩ የመ መጡት ። ስለዚህ እስካሁን ድረስ በመንግስት አማካኝነት ህብረተሰቡም እየተባበረ ጥሩ እየመጣን ነው ያለ ነው። ግንዛቤን በመፍጠር ማለት ነው። የተለያዩ ቦታዎች ላይ ያው ክፍተቶችም አሉ የሚነሱ ግን እስካሁን ድረስ መንግስትን በወሰዳቸው እርምጃዎች ይሄን የበለጠ በተጠናከረ መንገድ ፕሪኮሽነሪ ሜዥር የሚባሉት ወይም የጥንቃቄ ፕሪቨንቲቭ ሜዥሮች እነሱ ላይ የግዴታ ጠብቀን መስራት አለብንና እነዚህ አይነት ኬሶች ዛሬ ዜሮ ነው በሚባልበት ሰዓት እዛ ላይ እንዳንዘናጋ የሚል ዋና መልእክት ነው ያስተላለፉት። መንግስት ወረርሽኙን ለመከላከል ዝግጅት ማድረግ የጀመረው በቫይረሱ የተያዘ ሰው ኢትዮጵያ ውስጥ ከመገኘቱ በፊት መሆኑን ቃል አቀባዩ አስታውሰዋል። ጉዳዩን የሚከታተልና በስሩ ንዑሳን ኮሚቴዎች ያሉት የሚኒስትሮች ኮሚቴ መቋቋሙንም አንስተዋል። የአስቸኳይ ጊዜ አዋጅ እስከማወጅ መደረሱንም አመልክተዋል። እየተወሰዱ ያሉ ውሳኔዎች የሚጠብቁትና የሚላሉትም ነባራዊ ሁኔታዎችን ከግምት በማስገባት እንደሆነ ነው ያስረዱት። በክልሎች ተዘግቶ የቆየውና ከአስር ቀናት በፊት እንደገና የተጀመረው የአገር አቋራጭ ትራንስፖርት አገልግሎትም የእርምጃዎችን መላላት እንደማያመለክት ነው ያብራሩት። እንግዲህ እስክንድር፣ ይሄኛው እርምጃ የተወሰደው እንደ ማላላት ተደርጎ መቆጠር የለበትም ምክንያቱም ከመጀመሪያውም ጀምሮ ሚኒስቴሪያል ኮሚቴው የኢትዮጵያ ነባሪያ ሁኔታ ባማከለ መልኩ ነው የተለያዩ ውሳኔዎችን እየወሰደ ያለው። ስለዚህ ከመጀመሪያውም ጀምሮ ያው በሌላ አገሮች ወይም በምዕራባውያን ሀገሮች እንደምናየው ቶታል ሎክዳውን አንዳንድ ሀገሮችም እዚህ አፍሪካ ውስጥ አሉ ሎክዳውን ያደረጉ ኢትዮጵያ ያንን የመቋቋም አቅምም የላትም እና አላማውም ቶታል ሎክዳውን ለማድረግ አልነበረም፣ እንደ ኦፕሽንም ታይቶ አይታወቅም ነበረ። ይህ እንግዲህ ቶታል ሎክዳውን እና ሻትዳውን የሚባለው በቃ ምንም አይነት እንቅስቃሴ ማንም ሰው ከቤቱ አይወጣም፣ እንቅስቃሴዎቹ የታገዱበት ሁኔታ ነው ያለው በሌላ አገሮች ማለት ነው። ስለዚህ ኢትዮጵያ ይህንን ለማስተናገድ አቅምም የላትም እና ያንም እንደ አንድ ኦፕሽን ይሆናል ተብሎም ታስቦም አይታወቅም። ስለዚህ በሚኒስቴሪያል ኮሚቴ የተወሰዱት ውሳኔዎች ትራንስፖርትን በተመለከተ በተለይ መጨናነቅን የትራንስፖርት ሲስተሙ ላይ መጨናነቅን ለመቀነስ ትራንስፖርት የሚሰጡትም ደግሞ ትንሽ ያሉት መኪናዎችም ከተቀነሱ ዘንድ ሰውም ራሱ በጣም አስገዳጅ ካልሆነ በስተቀር ከቤቱ እንዳይወጣ ነው እንጂ በአጠቃላይ ሎክዳውን ለማድረግ አልነበረም። ስለዚህ አሁን የሀገር አቋራጭ ትራንስፖርት ላይ በምነጋገር በት ወቅት በአጠቃላይ ከዚህ ከኮቪድ-19 ከተወሰዱ ውሳኔዎች በፊት ከአዲስ አበባ ወደ ክልል የሚሄዱ ሀገር አቋራጭ ትራንስፖርት ዴስቲኔሽኖች ወደ 282 ነበሩ። አሁን ከሚኒስቴሪያል ኮሚቴው ውሳኔ በኋላ ይሄ ወደ 8 2 82 እንዲቀነስ ተደርጓል ማለት ነው የተለያዩ ዴስቲኔሽኖች ስልሳ ፐርሰንት መቀናሻ ነው ማለት ነው። ቀንሷል ከዛ በኋላ አርባ ፐርሰንቱ ደግሞ የተረፈው እነዚህ ሰማንያ ሁለት ዴስቲኔሽኖች ላይ የተባሉት እዛ ላይ ደግሞ ምን ተደርጓል? የሰው ብዛት ታቅቧል ማለት ነው በሀምሳ ፐርሰንት። ስለዚህ በፊት ሙሉ ጭነት ጭኖ የሚሄዱ የነበሩ ትራንስፖርተሮች አሁን በሀምሳ ፐርሰንት እንዲቀንሱ ግዳጅ ላይ ነው ማለት ነው ይሄ ምንድን ነው የሚያደርገው? እንግዲህ ከአዲስ አበባ ወጥቶ ወይም ወደ ሌላ ክልል ይሄዳለሁ የሚል ሰው አንደኛ፣ ግዳጅ የግዴታ የሚያስፈልገው ካልሆነ ያንን ከዛ ሙቭመንት እንዲታቀብ ያደርጋል። ሁለተኛ ደግሞ በደንብ ፕላን አድርጎ እና ስኬጁል አድርጎ የሚሄድበትን አማራጮች ያቀርብለታል ማለት ነው። ሌላኛው ደግሞ ከዚህ ጋር ተያይዞ እንግዲህ የማላላት እንዳልሆነ የሚያመሰክረው ምንድን ነው፣ በኢትዮጵያ በፓብሊክ ሄልት ኢንስቲትዩት አማካይነት የወጡ ፎርሞች አሉ። ስለዚህ ማንኛውም የሀገር አቋራጭ ትራንስፖርት ላይ የሚያገለግሉ መኪኖች ከጣቢያቸው ከመውጣታቸው በፊት የጫኗቸውን ሰዎች የጤና ሁኔታ በዝርዝር የሚሞሉት ፎርም አለና እሱን ፎርም ሳያስረክቡ መውጣት አይችሉም። ምን ማለት ነው? በሌላ ቦታዎች እንግዲህ እነዚህ ኬሶች እየጨመሩ የሚመጡበት ካለ ትራንስፖርት ከተደርጎ ማናቸው የሚለውን ነገር ትሬስ ለማድረግ ያግዛል ማለት ነው። ስለዚህ ሞር ሲስተማቲክ በሆነ መልኩ እየተሰራበት ነው ያለው እንጂ የማላላት አይደለም እና ልክ እንዳልኩ ዋናው ደግሞ አላማውም የሚኒስቴሪያል ኮሚቴ ውሳኔዎች ሎክዳውን ሳይሆን ሁሉም ሰው በየቤቱ ብቻ ተቀምጦ እንዳይሆን በፓርሻል ኮንትሮል እየተደረገ የሚካሄድበትን መንገድ ለመፍጠር ነው ማለት ነው። እንግዲህ በሌላ በኩል ደግሞ ኢትዮጵያ በኮሮና ቫይረስ የቤት ለቤት አሰሳ ሚሊዮኖችን መድረስ እንደቻለች እየተገለጸ ነው። በሀገር ደረጃ ያለው ቁጥር አሁን ስንት ደርሷል? ቢለኔ የቤት ለቤት አሰሳው አሁን በመላው ኢትዮጵያ ያለው ቁጥር ማለት ነው። ከአሁን ድረስ በደረሰኝ መረጃ ከጤና ሚኒስቴር ሶስት ነጥብ ስድስት ሚሊየን ደርሷል። በአጠቃላይ በሀገር ደረጃ ማለት ነው እና ከዚህ ውስጥ እንግዲህ ፕሪስክሪኒንግ ነው። ይሄ ኮቪድ ምርመራ ሳይሆን የሚደረገው ስክሪን ነው የሚደረጉት በተለያዩ ሲምተሞች እንግዲህ ከኮሮና ጋር የተያያዙ መገለጫዎች ከሚባሉ እነሱ ላይ ምልክቶች ፍለጋ ነው። የኮሮና ምልክቶች ያሉበት ሰው መኖር አለመኖሩም መፈለግ ነው። ምልክቶች ፍለጋ ነው እና እስካሁን ሶስት ነጥብ ስድስት ሀውስሆልዶች ላይ ወይም ቤቶች ላይ ተደርጓል። ከዚህ ውስጥ እንግዲህ እነዚህ ምልክቶች የበለጠ ምልክቶች ታይተውባቸዋል ብቻ ሳይሆን ለበለጠ መረጃ ያስፈልጋቸዋል ተብሎ ዘጠኝ መቶ ስልሳ ዘጠኝ ተነጥለው ከዛ ውስጥ ደግሞ አራት መቶ ሀያ ሁለት ቴስት ተደርገው ወይም ተመርምረው የኮቪድ-19 ምርመራ ተካሂዶባቸው አንድ ብቻ ነው እስካሁን እንግዲህ ፖዚቲቭ ሆኖ የተገኘው። ስለዚህ እስካሁን ባለኝ መረጃ ከጤና ሚኒስቴር ይህን ይመስላል። የመጀመሪያው ተጠቂ በተገኘበት ወቅት ኢትዮጵያ ውስጥ የኮሮና ቫይረስ መመርመሪያ ላቦራቶሪ ቁጥር አንድ ብቻ ነበር። ኢትዮጵያ አንድ ላቦራቶሪ ብቻ ነበራት። ይህንን በፍጥነት ቁጥሩን ለመጨመር እየተሰራ እንደሆነም ሲገለጽ ቆይቷል። እና ቁጥሩ አሁን ስንት ደርሷል? ኢትዮጵያ ውስጥ ኮሮና ቫይረስን የመመርመር አቅም ያላቸው ላቦራቶሪዎች ቁጥር ማለት ነው። በቀን የመመርመር አቅማቸው ይመስል። እርግጥ ነው እስክንድር፣ እንግዲህ አንድ ነበር፣ እውነት ነው። ሚኒስቴሪያል ኮሚቴዎች ከተቋቋሙ በኋላ ያ ዋነኛው የሌሎች ሀገሮች ተሞክሮ የሚያሳየን ምንድን ነው፣ ቶሎ በፍጥነት ምርመራ ውስጥ መግባት እና የምርመራውን ስፋትም እያሰፉ ለመግታት የቫይረሱን ስርጭት ማለት ነው። ከዚህ ጋርም ተያይዞ በጣም ብዙ ጥረቶች ሲደረጉ ነበረ በአዲስ አበባ ላይ ብቻ ሳይሆን በተለያዩ ክልሎች ልም ላይ። ስለዚህ እስካሁን እንግዲህ ያለው በሀገር ውስጥ ሀያ ሶስት ላቦራቶሪዎች አሉ ይህንን ምርመራ የሚያደርጉ ማለት ነው። በአጠቃላይ ደግሞ የሁሉም የሀያ ሶስቱም በየቀኑ ያላቸው የምርመራ ካፓሲቲው አራት ሺ አምስት መቶ ሀምሳ በቀን አት ማክሲማም ካፓሲቲ እየሰሩ እስከ አራት ሺ አምስት መቶ ሀምሳ ቴስቶችን ማድረግ ይችላሉ ማለት ነው። እና እነዚህም እየተጨመሩ ይሄዳሉ። የቴስቲንግ ካፓሲቲ የቴስቲንግ ላቦራቶሪዎቹንም የበለጠ ለማጠናከር እንግዲህ ቅድም የሚያልኩ የነበረው አንደኛው የሚኒስቴሪያል ኮሚቴ የሚያየው ወይም ንዑስ ኮሚቴ የሜዲካል ኢኩዊፕመንትን በማሟላት በጣም ብዙ ስራዎችም እየተሰሩ ነው። እና እንዳልኩ ዋና ቁልፍ ነገር ምርመራን ለማስፋት እየተሰራ ያሉ ስራዎችን ያሳያል ማለት ነው። ከአንድ ተነስተው 23 የደረሱት በሀገሪቱ ያሉት የኮሮና ቫይረስ መመርመሪያ ላቦራቶሪዎች ከመቼ ጀምሮ በሙሉ አቅማቸው መስራት እንደሚጀምሩ ግን ቃል አቀባዩ አልጠቀሱም። ከጠቅላይ ሚኒስትር አብይ አህመድ የውጭ ሚዲያ ቃል አቀባይ ቢለኔ ስዩም ጋር ያደረግኩትን ቃለ መጠይቅ ሙሉ ክፍል ከድረገጻችን ማግኘት ይቻላል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ እስክንድርንና እንግዳውን የጠቅላይ ሚኒስትር አብይ አህመድ የውጭ ሚዲያ ቃል አቀባይ ቢለኔ ስዩምን እናመሰግናለን። ከአሜሪካ ድምፅ መጽሔቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል። ኢትዮጵያ ውስጥ ባለፈው ሳምንት በተካሄዱ የቤት ለቤት ቅኝት ከሶስት ሚሊዮን በላይ ቤቶች ውስጥ በተገኙ ሰዎች ላይ የሙቀት ልየታ መሰራቱን የኢትዮጵያ ጤና ሚኒስትር ዶክተር ሊያ ታደሰ ለአሜሪካ ድምጽ ተናገሩ። በቦሌ ዓለም አቀፍ አየር ማረፊያ በኩል የሚገቡና በለይቶ ማቆያ እንዲቆዩ የሚገደዱ ሰዎችን በተመለከተ ሲናገሩ ደግሞ የ14 ቀን የለይቶ ማቆያ ጊዜያቸውን ሲጨርሱ የጤና ኃላፊዎችና የፖሊስ ማረጋገጫ ያረፈበት የምስክር ወረቀት ይሰጣቸዋል ብለዋል። የጤና ሚኒስቴር ሚኒስትር ዶክተር ሊያ ታደሰን ክፍል አንድ ቃለ ምልልስ በትላንትናው ምሽት አስደምጠናችሁ ነበር። ኤደን ገረመው በክፍል ሁለት ዘገባዋ ዝርዝሩን ይዛለች። የኢትዮጵያ የጤና ሚኒስቴር ዶክተር ሊያ ታደሰ በአጠቃላይ በዓለም አቀፍ ደረጃ የኮቪድ-19 ወረርሽኝ መጀመሩ ከተሰማበት ጊዜ ጀምሮ በተቋቋመ የኮቪድ-19 መከላከል ምላሽ ግብረ ኃይል በኩል ምርመራውን በሀገር ውስጥ ከማስጀመር ጀምሮ የሙቀት ልየታ፣ የሕክምና ጣቢያዎች አደረጃጀት፣ የሕብረተሰብ ግንዛቤ መፍጠር፣ ያስገዳጅ ለይቶ ማቆያዎችን ማዘጋጀት የመሳሰሉትን ጨምሮ ኮቪድ-19 ለመከላከል ሀገሪቱ ብዙ ርቀት መጓዟን ገልጸው ከተለያዩ ክልሎችና ባለድርሻ አካላት ጋር በቅንጅት እየተሰሩ ስላሉ ስራዎች እንዲህ በአጭሩ ያስረዳሉ። እንግዲህ እዚህ የኮሮና ቫይረስ ወረርሽኝ ከተጀመረበት ጊዜ አንስቶ በሀገር ውስጥ የተለያዩ የመከላከልና የምርመራ ሂደቶች እየተካሄዱ ነው። ለዚህም ዝግጁነትና ምላሽ በሚደረግበት ጊዜ የላብራቶሪ አቅሙም እንደ ሀገር መጀመሪያ መጀመሪያ ላይ ያውለው ጭልከል ነበር ከዛ አሁን አገሮች ከተጀመረበት ከፌብራሪ ስምንት ጀምሮ የላብራቶሪ አቅሙን የማስፋት ስራ እየተሰራ ስለሆነ እነዚህን ሁሉ የማከም አቅምንም ፈጥሯል። መጀመሪያ አዲስ አበባ ላይ ህብረተሰብ ጤና ኢንስቲትዩት ላይ ብቻ የነበረው ምርመራ እንደዚሁም ደግሞ በየክልሉም ምርመራዎቹ እንዲጀመሩ ተደርጓል። አሁንም በቀጣይ ደግሞ እየሰፋ ይገኛል በላብራቶሪ ደረጃ 23 የሚሆኑ ላብራቶሪዎች ያው አምስቱ ሁለት ዘጠና ስድስት ሆኑ፣ በተለያየ ተቋማት ላይ አሁን እየተደረገ ነው። የዚህ ሁሉም እንግዲህ በሙሉ አቅማቸው መመርመር ከቻሉ በዚህ ሰዓት አራት መቶ አራት ሺ አምስት መቶ ሀምሳ ሶስት ቴስቶችን በሀያ አራት ሰዓት ውስጥ ማድረግ የሚችል አቅም አለ። በቀጣይም እያሰፋን ያው ከዛም በላይ የሚሄድ አቅም ለመፍጠር ነው። በየክልሉ የለይቶ በርካታ ስራዎች እየተሰሩ ነው። የዚህ ቤት ለቤት ልየታም በየክልሉም እየተሰራ ነው። እኛም እንግዲህ የክልል ስንል የክልል አመራሩን እንግዲህ ይሄ በአጠቃላይ እንደ ሀገር ይሄ የኮሮና ቫይረስ ወረርሽኝ ዝግጁነት እና ምላሽ በሁሉም ሴክተሮች ቅንጅት የሚሰራ ነው። እንደ ሀገር ደረጃ ያው ጠቅላይ ሚኒስትር የሚመራ ብሔራዊ ኮሚቴ እንዳለው ህዝቡ፣ በየክልል ደግሞ በፕሬዚደንቶች የሚመሩ ግብረ ኃይሎች አሉ። እኛ ደግሞ እንደ ጤናው ሴክተር ደግሞ ከጤና ቢሮዎች ጋር ይሄንን ጠንካራ የሆነ ክትትል፣ አስፈላጊውን የሆነ ድጋፍም ለማድረግ የሚቻለው ያህል የቴክኒካልም የሚያስፈልጉ ግብዓቶችን እንደዚሁም እንደ አስፈላጊነቱ የበጀትም የበጀትን ድጋፍ በማድረግ ስራዎች ይሰራሉ። ነገር ግን ዜዎች ደሞ በራሳቸው አስፈላጊውን በጀት እየመደቡ እነዚህ ስራዎቹ እየሰሩ ይገኛሉ። እኛም ከሌሎች የአፍሪካ ሀገራት አንጻርና በኢትዮጵያ ካለው የሕዝብ ብዛት አኳያ አሁን ላይ በየዕለቱ እየተወሰደ ያለው የላብራቶሪ ናሙናዎች ቁጥር አነስተኛ ስለመሆኑ ተጠይቀው፣ ምንም እንኳን ካለው የሕዝብ ብዛት አንጻር አሁንም ቢሆን ከፍተኛ ቁጥር ያለው ሕዝብ መመርመር ቢኖርበትም በየጊዜው ግን የምርመራ አቅማችንን እያሳደግን እንዲሁም ከአፍሪካ ሀገራት ጋር ተወዳዳሪ የሆነ ነው ይላሉ። ከጀመርንበት አኳያ አሁን የመጣንበት ስናየው ብዙ መንገድ ሄዷል። አሁን ባለንበት ደረጃ ወደ አስራ ሶስት ሺ አምስት መቶ ዘጠና ሰባት አካባቢ ቴስቶች ናቸው የተደረጉት። ከፊት ሀገሮች ጋር በቁጥር ደረጃ ሲወዳደር ዘጠነኛ ደረጃ ላይ ነው ያለው በብዛት ማለት ገና ብዙ ይቀረዋል። በርግጥ ግን በቁጥር ደረጃ የከፋ ሊባል ይችላል። ምክንያቱም በቅርቡ በየቀመ ያለው ቴስት መጨመር ስለጀመረ እና ከዚህ ቀጥሎ ብዙ ስለሚሄድ ነገር ግን በሕዝብ ብዛት ደረጃ ስናየው አሁን ልቅ ያለ እንደዚህ ትልቅ ሀገሮች ይሄ ቻሌንጅ አላቸው። ትልቅ ከሚባሉትም ከናይጄሪያ ለምሳሌ አሁን በቅርቡ በቁጥርም ሆነ በሕዝብ ብዛት ያለው ቴስቲንግ አሁን የእኛም አልፏል፣ አሁን ከፍ ብሏል። እንግዲህ በሂደት በያዝነው እቅድ መሰረት በርካታ ቴስቶችን ማድረግ አቅሙም እየዳበረ ስለሆነ በቅርቡ በቂ የሆኑ ቴስቶችን ለማድረግ እንችላለን ብለን እናስባለን። በአስገድዶ ለይቶ ማቆያ ውስጥ የሚቆዩ አንዳንድ ግለሰቦች ከዚህ ቀደም በተለያየ መልኩ አምልጠው መውጣታቸውን ተከትሎ አሁን ላይ ጥብቅ ክትትል እየተካሄደ እንደሆነ የገለጹት የጤና ሚኒስትሯ ዶክተር ሊያ ታደሰ ሰዎች ከአስራ አራት ቀን ለይቶ ማቆያ ሲወጡ የጤንነት ማረጋገጫ ሰርተፍኬት እንደሚሰጣቸውም ነው የሚገልጹት። ወደ ኳራንቲን እንዲደረግ ሕጉ ከላለፈ በኋላ ወዲያውን የተጀመረው። ስለዚህ ያንን አጠናክሮ ለመሄድ እና ቅንጅቱን በተለይ የብዙ ሴክተሮች ቅንጅት ይፈልጋል። የአንዱ ሴክተር ብቻ አደለም። ያን ለማድረግ መጀመሪያ አካባቢ አስፈላጊው ኮኦርዲኔሽን እስከሚጠናከር ድረስ የዚህ አይነት ክፍተቶች ተፈጥረዋል። እንደተፈጠሩ በተደረጉ አንዳንድ ጥቆማዎች ደርሶ አስፈል እነዚህም እርምጃ ተወስዶ ወደ አስገድ ወደ ኳራንቲን እንዲመለሱ ተደርጓል። እንግዲህ ይሄ የአስገዳጅ ኳረንቲን በአጠቃላይ የሚመራው በሰላም ሚኒስቴር ኮኦርዲኔት ይደረጋል። እዛው ከዛው ከሰላም ሚኒስቴር ጋር ተያይዞ የፌዴራል ፖሊስ፣ ሌሎችም የሚመለከታቸው አካላት አሉ። ጤና ሚኒስቴር አለ፣ የማህበራዊ ጉዳይ አለ፣ ለዚህም የትራንስፖርት ሚኒስቴር እነዚህ ሁሉ ከያቶ ለዚህ መጀመሪያ አካባቢ የተወሰኑ ክሰቶች ነበሩ። ከዛ በኋላ በጣም ለማጠናከር በርካታ ስራ ተሰርቶ እጅግ ጥብቅ የሆነ ቁጥጥር ይደረጋል። ማንም ሰው ካረንቲን ከጨረሰ በኋላ የሕክምና ሰርቲፊኬቱን ከቫይረሱ ነፃ ነው መውጣት ይችላል። ከፋረሲ የሚለውን ሰርቲፊኬት አግኝቶ ከጤና በኩል ያን ሰርቲፊኬት ደግሞ ባለው ሰኪሪቲ ታይቶ ካልሆነ በስተቀር መውጣት አይችሉም። እጅ ወጥተው አደለም የተገኙ። ስለዚህ ያ ደግሞ በሽታውን ለመቆጣጠር ትልቅ አቅም ሆኗል ማለት ነው። የቤት ለቤት የሙቀት ልየታ በቅርቡ መጀመሩን የሚገልጹት የጤና ሚኒስቴር ዶክተር ሊያ ታደሰ ባለፈው ሳምንት ሶስት ሚሊዮን ሰዎች መመርመራቸውን ገልጸው ይህም ደግሞ ምንም አይነት የጉዞ ታሪክ ወይም ደግሞ በቫይረሱ ከተያዘ ሰው ጋር ንክኪ ሳይኖራቸው የተያዙ ግለሰቦች ካሉ ፈልጎ ለማግኘት እንደሚረዳ ይገልጻሉ። ቀሉም ህብረተሰቡ አሁን ላይ ካለው ማህበራዊና ምጣኔ ሀብታዊ አቅም አኳያ ለረዥም ጊዜ በቤት ውስጥ እንዲቀመጥ ማስገደዱ አዋጭ አለመሆኑን ጠቅሰው ቀስ በቀስ የእንቅስቃሴ ገደቦችን እያነሱና እያላሉ እንደሚሄዱ ጠቅሰዋል። ይሁንና ህብረተሰቡ አሁንም ቢሆን ማህበራዊ ርቀትን መጠበቅን ባህል ሊያደርገው እንደሚገባ አሳስበዋል። ለአሜሪካ ድምጽ ሬዲዮ ኤደን ገረመው ዋሽንግተን ዲሲ። ኤደንን ለዘገባው እናመሰግናለን። ዝግጅታችንን በዌብሳይታችን መከታተል ለምትፈልጉ አምሃሪክ ዳት ቪኦኤ ኒውስ ዶት ኮም ላይ እንገኛለን። በፌስቡክ አት ቪኦኤ አምሃሪክ፣ በትዊተርም እንዲሁ ሃሽታግ ቪኦኤ አማሪክ ብላችሁ ፈልጉን። ተከተሉን። ስርጭቶቻችንን ከኦዲዮ ናው በተጨማሪ በእጅ ስልካችሁ ቪኦኤ ዳት ሆርን ዳት ሞቢ ላይ ታገኙታላችሁ። አስተያየቶቻችሁን አካፍሉን፣ ተወያዩ፣ ተነጋገሩ። ወደ ተከታዩ ዘገባ እንለፍ። ጅቡቲ ውስጥ የሙቀት መጨመርና የሮሞዳን ጾም መጀመሩን ተከትሎ ጅቡታውያን በሕገ ወጥ መንገድ ወደ ኢትዮጵያ እንዳይገቡም በመግቢያ ኬላዎች አካባቢ ጥብቅ ቁጥጥር ይደረጋል ተብሏል። መስፍን አራጌ የክልሉን የጤና ቢሮ ኃላፊ ዶክተር ፈረጀ ቢረሳን አነጋግሯል። አንድ ሚሊዮን የማይሞላ ህዝብ ያላት ጎረቤት አገር ጅቡቲ እስከ ትናንት ባለው የጆን ሆፕኪንስ መረጃ 1035 ዜጎቿ በኮሮና ቫይረስ ተይዘውባታል። ትንሿ የአፍሪካ ቀንድ አገር ጅቡቲ ለኢትዮጵያ ትልቅ ስጋት ልትሆን ትችላለች የሚል ፍርሃት ያደረባቸው ዜጎች ታዲያ ደጋግሞ የሚያነሱት በድንበር በኩል ያለውን የሰውና የትራንስፖርት እንቅስቃሴ ነው። በአሳሳቢው እንቅስቃሴ ሀሳብ ውስጥ የገባው የአፋር ክልልም እንቅስቃሴው መላ እንዲዘየደለት የጅቡቲ መንግስት ባለስልጣናትን እስከ መጠየቅ ደርሰው ነበር። ጥያቄው ምላሽ ሳያገኝ ጅቡቲ በሺህ የሚቆጠሩ በቫይረሱ መያዛቸው ተረጋገጠ። የአፋር ብሔራዊ ክልል ጤና ቢሮ ኃላፊ ዶክተር ፈረጅ ረቢሳ ከአሜሪካ ድምጽ ሬዲዮ ጋር የአፍታ ቆይታ በስልክ አድርገው ነበር። ልክ ጋላፊ እኛ ኬላ፣ እነሱ ደግሞ የራሳቸው ኬላ አላቸው እና ከማናጀሩ ጋር አውርተን ነበረ። ከኢትዮጵያ የሚመጡትን ተጓዦች ማለት ነው፣ ወደ ጅቡቲ የሚገቡት ስክሪን ብታደርጉ፣ ከእናንተ ወደ እኛ የሚመጡት ደግሞ እኛ ስክሪን እናደርጋለን። እንዲሁ መረጃ እንድንቀባበል ተባብለን አንዴ አውርተን ነበረን። ከጤና ሚኒስትራችን ጋር አውርተን መልስ እንሰጣቸዋለን ብለውን በመሀል ጅቡቲም ቫይረሱ እንደተከሰተ ተነገረ። እንዲሁም ከኢትዮጵያ በበለጠ ስርጭቱ እየባሰ ሄዱ፣ ለእኛ ትልቅ ስጋት ሆነ ማለት ነው። በቀን ከአንድ ሺ ስድስት መቶ እስከ ሁለት ሺ አንድ መቶ ከባድ የጭነት ተሽከርካሪዎች ከጅቡቲ ወደ አፋር እንደሚገቡ ይገመታል። ተገማች ባልሆነ ሰዓትና ቦታ ከጅቡቲ ወደ ኢትዮጵያ በአፋር በኩል ተገደው የሚገቡ ዜጎች ጉዳይ ሲታከልበት ደግሞ ችግሩን ለመፍታት የሚደረገውንም ጥረት ውስብስብ ያደርገዋል። እናም የክልሉ መንግስት በድንበሮች አካባቢ በሚደረጉ እንቅስቃሴዎች ላይ እገዳን ጨምሮ ጥብቅ ቁጥጥር ከጀመረ ቀናት ተቆጠ በድንበር የሚመጡ ሰዎች ዜጎቻችን ናቸው። ከመለሱ የምንላቸው ሰዎች አይደሉም። በአስገዳኝ ሁኔታ የሚገቡ ናቸው፣ መቀበል አለብን። የወረዳ ካቢኔው አመራሩ ላይ ትልቅ ተጽዕኖ ፈጥረዋል። በየትኛውም ሰዓት ስለሚመጡ እዚ አካባቢ ያለ የጸጥታ አካል ላይ ተጽዕኖ ፈጥረዋል። ጤና ባለሙያዎች ይህን ስራ ለሚሰሩት ላይ በጣም ትልቅ ተጽዕኖ አለ። ስለዚህ ይህንን ሁሉ በተደጋጋሚ በነበረን ውይይትና የክልሉ አብይ ግብረ ኃይል በክቡር ፕሬዚዳንት የሚመራው ላይ እናነሳው ነበረ እና አሁን ጥሩ ነገር አስቸኳይ ጊዜ አዋጁ ከተጠራ በኋላ ሄደ ከክቡር ፕሬዚዳንት ጋር በሁለቱም ወረዳዎች ያሉ ድንበሮችን ጎብኝተን በአፋንቦና በኤሊዳ ክቡር ፕሬዚዳንት ሀጂ አወል እዛ የሰጡት መመሪያ ምንድን ነው? በምንም መልኩ የእኛ ዜጎች ለንግድም ለምናም ብሎ እነዚህ ድንበሮች ላይ እንዳይወጡ፣ ተመሳሳይም ከጅቡቲ እንዳይገቡ የማገድ ጥብቅ መመሪያ ተሰጥቷል። ከዛ ውጭ በአስገዳጅ የሚመጡ ሰዎች ግን የሚያስፈልጋቸው የምግብም የሕክምናውም ጸጥታ ስራዎች የሚሰሩ አካላትም ጭምር ራሳቸው ፕሮቴክትድ ሆኖ ስራዎች እንዲያሰሩ ባለፈው ሳምንት ይህን አቅጣጫ ተሰጥቶ አሁን በሚፈለገው መንገድ ነው እየሄደ ያለውና ስለዚህ አሁን መስመሩ እየያዘ ነው። ድንበሩ ካልሆነ በስተቀር እንወጣ አይኖርም። ባህላዊ የአፋር የመረጃ ልውጥ ስርዓት ዳጉ በተለይ የቁጥጥር ስርዓቱን በማገዝ አስተዋጽኦ እያበረከተ ነው ተብሎለታል። በመረጃ ልውጡ ከጅቡቲ ወደ አፋር የገቡ ሰዎችን በመጠቆም ወደ ለይቶ ማቆያ እንዲወሰዱ ተደርጓል። አሁን ሎጊያ ላይ እንደዛ የተያዙ ሰዎች አሉ። አዳር ላይ ሊውሃ የሚባለው ላይ እንደዚሁም ሌሎች ከጅቡቲ ገብተዋል ተብሎ በዚህ መረጃ ደረጃ አስተጋይቶላቸው የተያዙ ሰዎች አሉ። አሁን አሁን ደግሞ ጅቡቲ ውስጥ ከሙቀቱ መጨመርና ከረመዳን ጾም መጀመር ጋር ተያይዞ ጅቡቲያውያን ወደ ኢትዮጵያ የመግባት አዝማሚያ እያሳዩ ነው። ይህን ለዘመናት የተለመደ ድርጊት በዚህ የወረርሽኝ ወቅት ማስቀጠል ግን አደጋው የከፋ እንደሚሆን ዶክተር ፈረጅ ያሳስባሉ። የበለጠ አሳሳቢ የሚያደርገው ግን ጥቂት የከባድ መኪና አሽከርካሪዎች የድርጊቱ ተባባሪ መሆናቸው ነው። ረመዳን ነው ሙቀት ነው ኖርማ ወደ ኢትዮጵያ ይመጡና በብዛት ወደ ወሎ፣ ወደ አዲስ አበባ ም አፋር ነው የሚያሳልፍ ያሳልፉት ጅቡቲ ኖርማል በባህሉም ማለት አሁን ምንድን ነው ያየነው? ነገር እዛ ልክ ወደዚህ ሊገቡ ሲፈልጉ ከባባድ መኪኖችን የመጠቀም አሁን ጋቢና ላይ ሹፌሮች ስድስት አምስት ሰው ይዘው መምጣትና ቦርደር አካባቢ ትኔ ማድረግ ሁኔታ የተያዙ ሹፌሮች አሉ። ሁለት ሹፌር ከነ ረዳቶቻቸው እንደዛ ሲያደርጉ አይተን እነሱን አስራ አራት ቀን የአስገዳጅ ማቆያ ስናስገባቸው ሌሎቹ ሹፌሮች አላርት ሆነው አሁን አንን ነገር አስቀርተዋል። ሌላኛው የኮሮና ቫይረስ በጅቡቲ በጣም ርጭቱ የበዛ ስለሆነ ወደብ ውጭ ነው ሲመጡ መኪኖች እቃዎች ምክኪ ስለሚኖር ባለፈው ሳምንት እዛ ላሉ ባለሙያዎች ስልጠና ሰጠን። ከጉምሩክ አመራሮች ጋር ተነጋግረን ሁሉም መኪኖች ጋላች ሲገቡ የኬሚካል ርጭት የተደረገላቸው ነው። ክልሎ በድንበር አካባቢ የሚገቡ ሰዎችን አንድ መቶ ኪሎ ሜትር ርቀት ላይ ወደሚገኘውና ለለይቶ ማቆያነት ወደ ተመረጠው ሰመራ ዩኒቨርሲቲ በማጓጓዝ በለይቶ ማቆያ ውስጥ እንዲቆዩ ያደርጋል። አሁን ግን አሰራሩን የሚያቀልና የሰላም ሚኒስቴር የተካተተበት ግብረ ኃይል እንደተቋቋመ ቢሮ ኃላፊው በማብራሪያቸው ላይ አክለው ጠቅሰዋል። ሰላም ሚኒስቴር የሚመራው ከሁሉም ሚኒስትሮች የተወጣጣ ግብረ ኃይል ተቋቁሟል። ድንበር ላይ የሚሰሩ ስራዎችን የሚያስተባብር ማለት ነው። እነሱ ያዘጋጁት ፕሮቶኮል ደርሶን እኛም እንደ ክልል በሰላምና ጸጥታ ቢሮ አስተባባሪነት እንደ ክልል አንድ ግብረ ኃይል አቋቁመናል ከመከላከያ ከፌዴራል ፖሊስ ከጤና ቢሮ ከሰራተኛና ማህበራዊ እንደዚሁ ከደህንነትና ከኢሚግሬሽን የተወጣጣ አንድ ግብረ ኃይል አቋቁመን እነሱ ያወጡትን ፕሮቶኮል ወደ እቅድ ቀይረን ወደ ስራ ልንገባ ማለት ነው። የዚህ ግብረ ሀይል ዋናው ተግባር አንደኛ እነዚህ ከዓለም አቀፍ ድንበሮች ላይ መግቢያዎቹ ላይ ለይቶ እዛ ኳራንታይን ሳይት ያዘጋጃል። እዛ ገና ወደ ኢትዮጵያ ከመግባታቸው በፊት አስፈላጊው ምርመራ ተደርጎላቸው ይገባሉ። አስራ አራት ቀናቸው ሲጨርሱም ከመርምሮ ከቫይረሱ ነፃ ከሆኑ ወደ የክልላቸው መላክ፣ ከተገኘባቸው ግን እዚህ ለትሪትመንት ሴንተር ብለን ያዘጋጀነው ሆስፒታል ስላለ አስገብተን አስፈላ ትክክል ለማድረግ ነው። በመጀመሪያው ዙር ከጅቡቲ ወደ አፋር ክልል የገቡትና በለይቶ ማቆያ ውስጥ የቆዩት አንድ መቶ ሁለት ሰዎች በተደረገላቸው የላቦራቶሪ ምርመራ ሁሉም ከቫይረሱ ነጻ መሆናቸው ታውቋል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ። ከደሴ መስፍንን እናመሰግናለን። ወደ ተከታዩ ዘገባ እንለፍ። የዜናና የትንታኔው መጽሔት የሚስተናገዱበት ክፍለ ጊዜ ተጠናቀቀ። አሁን የፕሮግራም ማሳሰቢያ አለን።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 ጎረቤቶች ናቸው። ባልደረቦች ናቸው። አንዱ ሰው የሌሎችን ህይወት እንዴት ሊለውጥ እንደሚችል የሚያሳዩ ጓደኞች ናቸው። የጤና ሰራተኞች፣ አስተማሪዎች፣ ተማሪዎች፣ ባለሱቆች፣ የማህበረሰብ ተሟጋቾች፣ የሃይማኖት መሪዎች፣ አርቲስቶች፣ በአካባቢው ያሉ በጎ ፈቃደኞች ናቸው። ምርጫውን እንዴት ማሳወቅ ይችላሉ? ምርጫውን እንዴት ማሳወቅ ይችላሉ? የመረጡትን ሰው ወደ ማህበራዊ ገጽ ወይም ቪኦኤ ሊደርስ at voanews.com. v o a l e a d e r s at voanews.com. ይግቡና ያስፍሩ። የመረጡትን ሰው በማህበረሰቡ ውስጥ ፈጽሟል የሚሉትን ተግባር ያጫውቱን። ስሞን፣ የስልክ ቁጥሮን፣ የኢሜይል አድራሻውን ይላኩልን። የቪኦኤ ሪፖርተር ይደውልልዎታል፣ ያገኝዎታል። በዚህ ሁሉ ውስጥ ሁላችንም አብረን ነን። ከዚህ በሳምንት ሰባት ቀን ከምሽቱ ሶስት ሰዓት እስከ አራት ሰዓት በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይልሳት ቪኦኤ 24 ላይ ከምናቀርብላችሁ መደበኛ ዝግጅታችን በተጨማሪ በ19 ና በ25 ሜትር ባንድ አጭር ሞገድ ከምሽቱ ሁለት ሰዓት እስከ ምሽቱ ሁለት ሰዓት ተኩል ጋቢና በሚል ርዕስ የሚቀርብላችሁን ስርጭት እንድታዳምጡ እንጋብዛለን። ለሞባይል ስልኮቻችሁ፣ ታብሌቶችና መሰል መሳሪያዎቻችሁ የቪኦኤ አፕ በነጻ ጭናችሁ ዝግጅቶቻችንን በቀላሉ ማግኘት ትችላላችሁ። ፕሮግራማችን እስከ ምሽቱ አራት ሰዓት ይቀጥላል። ወደ ተከታዩ ሳምንታዊ ዝግጅቶቻችን ወደሚስተናገዱበት ክፍለ ጊዜ እንለፍ። ንግድና ምጣኔ ሀብት በኮቪድ-19 ምክንያት በአዲስ አበባ ከተማ የካፌዎችና የአነስተኛ ምግብ ቤቶች ስራ እንደተቀዛቀዘ አንዳንድ በመስኩ የተሰማሩ ነጋዴዎች ተናገሩ። መንግስት በደንቦችና አፈጻጸም ወጥ የሆነ የታሰበበት አሰራር እንዲከተልም አሳሰቡ። የከፍተኛ ሆቴሎች ስራም በእጅጉ እንደተጎዳ አንድ ጥናት አመለከተ። መለስካቸው አመሀ ዝርዝር አለው። ኖቭል ኮሮና ቫይረስ ወይም ኮቪድ-19 እየተባለ የሚጠራው ዓለም አቀፍ ወረርሽኝ በኢትዮጵያ መግባቱ ይፋ ከተደረገ ከአንድ ወር በላይ ሆኗል። የዚህ ወረርሽኝ ምጣኔ ሀብታዊ ተጽዕኖ ወዲያው የታየው በአገልግሎት ዘርፉ እንደነበረም ሲነገር ቆይቷል። በተለይም በምግብና መጠጥ መስተንግዶ አገልግሎት የተሰማሩት የንግዱ ማህበረሰብ አባላት ይህን በተለያየ መንገድ ተጋፍጠውታል። ቪኦኤ ሁለት ሰዎችን አናግረዋል። ሁለቱም ስማቸውን ይፋ ማድረግ አልፈለጉም። የመጀመሪያው ሰው የተሰማሩት በካፍቴሪያና ቁርስ ቤት ሥራ እንደሆነ ይናገራሉ። ድርጅታቸው ሥራውን የሚያከናውነው መንግሥታዊ ከሆነው ከቤቶች ኮርፖሬሽን በተከራየው ቤት ነው። ዐሥራ ሰባት ሠራተኞች በድርጅታቸው ተቀጥረው እንደሚሠሩም ይናገራሉ። ሀያ አምስት ቀናት ያህል ከዘጉ በኋላ ሥራቸውን እንደ ገና እንደ ጀመሩ የሚናገሩት እኚህ ሰው ወደፊት ይህን ሥራ ለመቀጠል ከባድ እንደሆነባቸውም አልሸሸጉም። አንዲያ ስራ የለም። አሁን ያው ሰውም ብዙ ስለሚጠነቀቅ ካፌ ስራ በጣም ደካማ ነው። አሁን ያው እንግዲህ እንንገዳገዳለን እንጂ አስቸጋሪ ነው። ይሄ ነው ብሎ ለማለትም ለመወሰንም ምንም በጣም ከባድ ነው፣ አስቸጋሪ ነው። ምክንያቱም አንዲያ በሽተዋለ፣ ሁለተኛ ስራው የለም፣ ሶስተኛ ወር ሳንሰራ ነው የምንከፍለው። እንደው ቢያንስ እንኳን መንግስት የክራይ ቤት አሁን ግለሰቦች የሁለት ወር የሶስት ወር ምናምን ለቀናል ሲሉ ክራይ ቤቶች ለምን በግማሽ ገና ለዛውም፣ በመያዝያ ላይ እንዳለ በጣም ግራ የሚያጋባ ነው። ይሄንን ጠቅላላ የሀገሪቱን ምጣኔ ሀብት ለማንቀሳቀስ እንደገና በእርሱ አስተያየት ምን መደረግ አለበት ይላሉ? በእርግጥ ለመንግስትም ከባድ ነው። በግለሰብ ደረጃም ደካም ትንሽ ይከብዳል። ምክንያቱም ያው ኢኮኖሚ በጣም እየወደቀ ነው። ግን እንደው ለምሳሌ የሰራተኛ? ደግሞ ደሞዝ እንዲህ እየተከፈለ ሳይሰራ እየተከፈለ እያለ መንግስት ደግሞ ያው ስፔሻሊ እንደ ክራይ ቤት ያለው ድርጅት ቢተውን ባያስከፍለን ባጭን አሁን እኛ እኮ ጭንቀቱ አለ፣ የስራው አለመኖር አለ ያው ቤተሰብ አለ፣ ሰራተኛ አለ። ይሄንን ሼር ኢንዳይሬክት መንግስት ለድርጅቶች ገንዘብ ስጥ እንኳን ባይባል እንዲህ አሁን ለምሳሌ እንደ ክራይ ቤቶች የመንግስት ድርጅት ነው። ስለዚህ እንደ ሼር ሊያደርጉን ይገባል፣ መካፈል አለባቸው። አሁን ይሄ ኢንዳይሬክት መንግስት ያው ድጋፍ አደረገ ማለት ለኛ ግን አሁን ያንንም እንከፍላለን። የው እንደሚታየው ነው ሁለት ሰው ሶስት ሰው የለም አሁን ቤት ውስጥ ስለዚህ በጣም ከባድ ነው። በዚህ ደግሞ ክራይ ቤት ዋጋ ጨምሮ ነው ያለው። አዲሱ የክራይ በጣም በስራ እየተሰራ እንኳን ለመክፈል አስቸጋሪ የነበረበት ነው። አሁን ግን የበለጠ ደግሞ በጣም ትንንሽ ሴክተሮች እንደዚህ ተደግፈው በምንም በምንም እንትንካላሉ። ያው አሁን እኮ አምስት ወር ያህል ተሰራም አልተሰራም እውነትን ነው። ሰራተኞቻችን እኛ ልናጣቸውም አንፈልግም። በተቻለው መጠን ተደጋግፈን እንሄዳለን ግዴታ የሞራልም ግዴታ ጭምር ነው። አዋጁም ያስገድዳል። ግን ከዛ ውጪ ደግሞ ለሞራልም አንድ ሰው እሱ በልቶ እያደረ ሌላው ሊራብ ስለማይገባ እናደርጋለን። ግን በጣም የታሰበበት ስራ ቢሰራ ጥሩ ነው። የታሰበበት ሪዝነብል የሆነ ስራ ቢሰራ ጥሩ ነው። እንደ አሁን እንግዲህ አሁን ከፍተዋል። ካፊሆን ንግድ ቤቶችም እየተከፈቱ ነው አሁን ምግብ ቤቶችም። አሁንም በሽታው ችግር ሊፈጥር በሚችልበት ደረጃ ላይ ነው ያለው። መደረግ ያለበት ጥንቃቄ ምንድን ነው ይላሉ? እርስዎ አስተያየት፣ ስራውም እየተሰራ እንዴት አድርጎ መጠንቀቅ ይቻላል? በፊት እንደረድረው የነበረው ወንበር አሁን የለም። በግማሽ ቀንሰናል። በግማሽ በጣም አሁን በተባለው መጠን አትሊስት አንድ ሜትር ባላነሰ ሁኔታ እየሰራ ነው። እሱም ሆኖ ስራ የለም። አሁን እኮ በኦልሙስ ባዶ ቤት ንታክፍን ቁጭ አለ። እሱም ሆኖ ስራ የለም። ብቅ ጥልቅ የሚል አይነት ስራ ነው ያለው ስለዚህ አሁን እየሰራን ስላልሆነ እንደ ዝም ብለን ነው የከፈልን ነው እንጂ ስራውም የለውም። ለከስተመሩም ለእኛም ሰራተኞች በሚያሳስብ ደረጃ ላይ አይደለም ያለው እርስ በእርስ አነካካት። እሱ በጣም ተሰረታ ቀንሰን ነው እየሰራን ያለ ነው። ስራውም ብዙም የለውም። በጣም አሰግናለሁ። ሁለተኛው የቪኦኤ እንግዳ ከ20 ዓመት በላይ አሁን በሚተዳደሩ ምግብና የመጠጥ ቤት ሥራ ተሰማርተው ሲሰሩ እንደቆዩ ይናገራሉ። የንግድ ቤታቸው የአስቸኳይ ጊዜ አዋጁ ከመታወጁ በፊት በወረዳው ባለሥልጣናት እንደታሸገባቸው ያስረዱና ከጥቂት ቀናት በፊት ግን እንደተከፈተላቸው ገልጸዋል። በድርጅታቸው ሦስት ሰዎችን ቀጥረው ደሞዝ እየከፈሉ መሆናቸውንና ከግለሰብ ቤት ተከራይተው እንደሚሰሩም ያስረዳሉ። ወጥ የሆነ የሥራ አፈጻጸም ባለመኖሩ በእርሳቸው ላይ በተለይ ጉዳት እንደደረሰባቸው ያስረዳሉ። አሁን ሶስት ቀኔ ነው መተው ያነሱልኝ። ያው ደንበኞችን ሸሹ የሉ ደንበኞችን ማግኘት አልቻልኩም። ስራውም ያው ቀዝቃዛ ነው። ቢሆንም ለስላሳም አንቦሃም ሽጬ እንዳልኖር እኔ ተበድዬ። ያለው ለምን አንድ አይነት መመሪያ ለምንድን ነው አይደረብ? እኔ በጣም የሚገርመኝ ነገር በሽታው ለሁሉ ነው። ይሄ የሀገር ጉዳይ ነው፣ የህዝብ ጉዳይ ነው። ይሄን ያክል አደጋ መጥቶ እኔ ልስራ ማለት አይደለም፣ ለምን አልሰራሁም ለማለት አይደለም። ግን አንድ አይነት ለምን አልሆነም? ምክንያቱ አሰራሩ አሰራሩ የተለያየ ነው። ሁሉም ወረዳ እንደፈለጉ ነው። ከዚህ በኋላ ምን እያደረጉ ነው የሚያስቡት? ከዚህ በኋላ ሰው ሰው እንደሆነ ሆናሉ። ምን ችግር አለ? ሰው እንደሆነ አሁን መንግስትም በአንድ በኩል ይሄ ታሳቢ የተደረገ ነገር አይመስለኝም። አሁን እኔ ግለሰብ ቤት ነው ተከራይቼ የምሰራው ልጆች አሉ ሰራተኞች። እነሱ ደግሞ የግለሰብ ቤት ተከራይተው ነው የሚኖሩ ልጆች አላቸው። እነሱም በአቅማቸው እና ይህ ሁሉ ሰው ይሄ በዚህ በዚህ መንገድ ነው ተባለ ነገር የለም እንድቹ ተዘግቶ እንዴት ይሆናል? ይሄ ከባድ ነገር ነው። ትንሽ ግራ የሚያጋባ ነገር ነው የታየኝ። ያ ሁሉ ታሳቢ አልተደረገበትም። እንደገና ደግሞ ይሁን መንግስት፣ ይህንንም ባያደርግ ለምን አንድ አይነት አልሆነም? አዲስ አበባ ውስጥ የተለያየ ወረዳ የፈለገውን የተለያየ ነገር ነው። በቃ የሚያሳዝነው ይሄ ነው። አንድ ወጥ አሰራር፣ አንድ ወጥ የሆነ ነገር የለም። ሁሉም፣ ግማሹ ስራ ይላል፣ ግማሹ ዝጋ ይላል እንደፈለገ በቃ ይሄ ትክክል አይደለም ብዬ አስባለሁ። ኮቪድ አስራ ዘጠኝ በሀገሪቱ ምጣኔ ሀብት ላይ ያሳድረውና ወደፊት ሊያሳድረው የሚችለው አሉታዊ ተጽዕኖ ከፍ ያለ እንደሆነ ግርድፍ ናቸው የሚባሉ ጥናቶችም እያመለከቱ ናቸው። የኢትዮጵያ የኢኮኖሚክስ ማህበር በዚህ ወር ይፋ ያደረገው ጥናት እንደሚያመለክተው ወረርሽኙ በኢኮኖሚው ላይ እስከ 200 ቢሊዮን ብር ኪሳራ ሊያስከትል እንደሚችል ይገልጻል። አክሎም የወረርሽኙ ስርጭት መራዘምና መስፋፋት የሚያስከትለው የኢኮኖሚ እንቅስቃሴ መቀዛቀዝ በከተማና በገጠር ድህነትን ማስከተሉ ግልጽ ሆኗል። በመሆኑም በአገር አቀፍ ደረጃ ከድህነት ወለል በታች የሚኖረው ዜጋ እስከ 38 ነጥብ 4 በመቶ ሊያሻቅብ ይችላል ብሏል። የአዲስ አበባ ባለሆቴሎች ማኅበር ያወጣው አንድ ቅኝት ደግሞ እንደሚያሳየው በአሁኑ ጊዜ በከተማዋ ካሉት የሆቴሎች መኝታ ቤቶች አገልግሎት የሚሰጡት ከሁለት በመቶ በታች ነው። መለስካቸውማ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። መለስካቸውን ለዘገባው እናመሰግናለን። ወደ ተከታዩ የሳምንቱ ቅንብር እንለፍ። ሐኪሞን ይጠይቁ ቤት ውስጥ ሕክምና አገልግሎት ኢንዱስትሪ በኮሮና ቫይረስ ወረርሽኝ ዘመን በተለይ ከፍተኛ እርዳታ ለሚሹ ህሙማን በመኖሪያ ቤታቸው በመሄድ የሚሰጡ ልዩ ልዩ የሕክምና እገዛዎችን ያቀፈ አገልግሎት ዛሬ በቀላሉ ከሰው ወደ ሰው በሚተላለፈው የኮቪድ-19 ህመም ሳቢያ ፈተና ላይ የወደቀ ይመስላል። አቶ ፍስሀ ወልዴ ሞላልኝ ቁጥራቸው ከ500 በላይ የተለያዩ ህክምና አገልግሎት ዘርፍ ባለሙያዎች አሉት ብርሃን የቤት ውስጥ ህክምና አገልግሎት ድርጅት ሊቀመንበርና ዋና ስራ አስፈጻሚ ናቸው። በዋሽንግተን ዲሲና አካባቢው የቤት ውስጥ ህክምና አገልግሎት ከሚያቀርቡ ድርጅቶች አንዱ ነው። በምሽቱ ሀኪሞን ጠይቁ ስለሚያቀርቧቸው አገልግሎቶችና የኮሮና ቫይረስ ወረርሽኝ በተለይ በቤት ውስጥ ህክምና አገልግሎት ዘርፍ ላይ ያሳደረውን ጫናና የደቀነውን ልዩ ፈተና ዙሪያ ያወያዩናል። የሀኪሞን ጠይቁ አዘጋጅና አቅራቢ አሉላ ከበደን ያወያያቸው የውይይቱ የመጀመሪያ ክፍል እንሆ። አቶ ፍስሀ ወልዴ ሞላልኝ፣ በቅድሚያ ለጊዜው አመሰግናለሁ። እኔም ስለዚህ ጉዳይ እንድንነጋገር አጋጣሚ ስለተፈጠረ አመሰግናለሁ። አቶ ፍስሀ ድርጅቶ ብርሃን በዋሽንግተን ዲሲ እና አካባቢው ህሙማን በቤታቸው የሚረዱበትን አገልግሎት የሚያቀርብ ድርጅት ነው። ዛሬ ዛሬ ለህሙማን እንዲያለውን አገልግሎት ማያቅረቡ አብሮ ያመጣው ስጋት እንክብካቤና ጥንቃቄ ጎልቶ እየተሰሙ ያለበት ሁኔታ ላይ ነው ያለ ነው። እስኪ በቅድሚያ እርስዎ እስከሚያዩት ድረስ በአሰራራችሁም፣ በሀገር ውስጥም ከኮሮና ቫይረስ ጋር ተያይዘው በሚሰሙት ዜናዎች ይህን አይነት የቤት ውስጥ እንክብካቤ ለህሙማን መስጠት፣ የኮቪድ አስራ ዘጠኝ ህሙማንን መንከባከብ ምን አይነት የተለየ ሁኔታ ተስተዋል? አዎ። ስለዚህ ስለ ህክምና ኢንዱስትሪው ስንነጋገር በእንግሊዝኛ ቋንቋ ሆም ሄልት ኬር የሚባለው በጥያቄ መግቢያ ላይ እንዳስቀመጥከው የየቀኑ የስራ ሁኔታ በፊቱ ከነበረው በጣም በለየ መንገድ ተቀይሯል። ይህም የሆነው በአሁኑ በኮሮና ቫይረስ ወረርሽ በመላው ዓለም ላይ በህሙማንና የአገልግሎት ሰጪዎች መካከል ጥልቅ ድንጋጤም አምጥቷል። ይህ ማለት ስጋቱ በሁለቱም ወገን የሚያስፈራ የሆነበት ምክንያት በሽታው መነካካት፣ በትንፋሽ በተለያየ ሁኔታ ቫይረሱ የሚተላለፍ ስላቸው ህሙማን በፍጥነት ለመለየት በጣም አስቸጋሪ የሆነ ስለመጣ ነርሶቻችን እና የምንከታተላቸው ህሙማኖች መሀል በጣም ትልቅ ክፍተት ተፈጥሯል። በእኛ ሁኔታ እንግዲህ በየቀኑ ከፍተኛ ቁጥር ያላቸው በሽተኞች እስከ አምስት መቶ የሚደርሱ በሽተኞች በእኛ ጤና ድርጅት ተቋም ውስጥ በአገልግሎት ይረዳሉ። መልካም። ቀደም ብሎ የተነሳው ይሄ ወረርሽኝ በሌሎች የጤና አገልግሎት መስጫ ተቋማት፣ ሆስፒታሎች እና ሌሎች የጤና ድርጅቶች ላይ የፈጠረውን የመሰለ በእርግጥ ከበድ ያለ ጫና በቤት ውስጥ በሚሰጡ የህክምና አገልግሎት ስራ ላይም ተጽዕኖ ማሳደሩን ይልቁንም በህሙማንና አገልግሎት ሰጪ ባለሙያዎች መካከል ክፍተት ተፈጥሯል ብለዋል። እስኪ አብራሩልን። ምንድን የተፈጠረው ክፍተት? ማን ምን አይነት ስጋት አለው? ይህ በጣም ጥሩ ጥያቄ ነው፣ ጥልቅም ጥያቄ ነው። ምክንያቱም በመሰረቱ በቤት ውስጥ እንክብካቤ የሚያገኙ ሰዎች አንዳንዶቹ እስከ ሀያ አራት ሰዓት በቀን አገልግሎት ያገኛሉ። እንግዲህ ሀያ አራት ሰዓት በቀን ግልጋሎት የሚያገኙ ሰዎች ሶስት የጤና ባለሙያ ሶስት ሰራተኛ በቀን ያያቸዋል ማለት ነው። ሶስት የተለያየ ባለሙያ እየተፈራረቀ ሀያ አራቱን ሰዓት ይሸፍናል። ቀኑን ሙሉ፣ ማታውን ሙሉ አብሯቸው መሆን አለበት ማለት ነው። አዎ እንግዲህ በህክምና ህግ መሰረት አንዳንዶቹ የተለያየ አይነት የበሽታ ሁኔታ ያላቸው ይሆናሉ። የቁስል በሽታ ያላቸው ሰዎች በየሁለት ሰዓቱ ስፍራው መቀየር አለበት አቀማመጣቸው አይተኛ አይታቸው ስለዚህ ሀያ አራት ሰዓት እንክብካቤ ያገኛሉ እና ይህን ሀያ አራት ሰዓት ደግሞ እንክብካቤ ለማግኘት ሶስት ሰዎች ሰው ያስፈልጋል ማለት ነው። እንግዲህ እነኚህ ሶስት ሰዎች ሳምንቱን በሙሉ ቢሰሩ ሀያ አራት ሰዓት ኬር ጤና ጥበቃ የሚያገኘው ሰው በሳምንት ውስጥ እስከ ሰባት ሰው ድረስ እንክብካቤ ያደርግለታል ማለት ነው። እንግዲህ እነኚህ ሰባት ሰዎች ሌላም ቦታ ስራ ይኖራቸዋል። ከሌላም ሰው ጋር ይገናኛሉ። ስምንት ሰዓት ደግሞ ከአንድ ጤና ተቋም ጋር ሰጥተው ሌላ ጋር ደግሞ የሚሰሩም አሉ። ስለዚህ ይሄ ክፍተት ይፈጥራል። የኮሮና ቫይረሱን በሽታ የመራባት ሁኔታ እና እነኚህን ደግሞ ለመቀነስ የሚደረጉ የተለያዩ ጥረቶች፣ ጭንብል በማድረግ እጅ ሳኒታይዘር በመጠቀም እና ጓንት በማድረግ ይህንን መቀነስ ጥረት ይደረጋል። እንዲሁም አስራ ስድስት ሰዓት ደግሞ የሚያገኝ በሽተኛ እስከ አራት የሕክምና አገልግሎት ሰጪ ሰርቪስ ይሰጠዋል ማለት ነው። ስለዚህ ይሄ በጣም በትልቁ ችግር ውስጥ ሊከት የሚችል ነው። ምክንያቱም አንድ ሰው ከመሀል በዚህ በሽታ ተጋላጭ ከሆነ ሌላውንም ሰው እንዲሁም በሽተኛውን የመበከል ሁኔታ ስለሚኖርበት ማለት ነው። እኛ የምንሰጠው አገልግሎት በዚህ ብቻ አይወሰድም። ፉል የነርሲንግ አገልግሎት ይሰጣለን። ይሄ ማለት ትምህርታዊ የሆኑ የነርሲንግ ስራዎች፣ ቁስል ለማዳን የሚደረጉ ጥረቶች፣ የተለያዩ ከነርሲንግ ህክምና ጋር የሚደረጉ ስራዎችም ይሰራሉ። ሌላም እንደዚሁ ፊዚካል ቴራፒ፣ ሰዎች በአንዳንድ የቀዶ ጥገና ምክንያት ተመልሰው እንደገና እንደ ድሮ መራመድ እንዲችሉ ራሳቸውን እንዲገፉ እና የቀን ተቀን የኑሮ ሁኔታቸውን እንዳያስተካክሉ እንዲረዳ ከሱም ጋር ፊዚካል ቴራፒ ይሰጣል። ይህም ማለት ሊያገግሙ የሚደረግ እርዳታ ነው፣ ወደ ቀድሞ ቦታቸው እንዲመለሱ። አዎ፣ በአመዛኙ እንደሱ ሆኖ አንዳንድ ጊዜ ከእድሜም ከሁኔታዎችም ጋር በተያያዘ ሁሌ ከዚህ በፊት የነበረው ደረጃ ላይ ለመድረስ አይቻልም። ቢሆንም ግን ፋንክሽናል እንዲሆኑ ጥረት ይደረጋል። በተቻለ መጠን የድሮ ሁኔታ ላይ እንዲደርሱ ጥረት ይደረጋል። እንዲሁም ሌላ ሰርቪስ ኦኩፔሽናል ቴራፒ ይባላል። እሱም እንደዚሁ በተለያየ የሕክምና ሁኔታ ላይ የነበሩ ሰዎች አንዳንድ የሚያቅታቸውን ነገሮች ለማስተማር እና እንዲሁም የየቀኑ የህይወት ሁኔታቸውን ለማስተካከል እርዳታ የሚደረግበት ነው። ለምሳሌ አንዳንድ ሰዎች በስትሮክ ምክንያት ልብስ ለመልበስ ያቅታቸዋል። መታጠቢያ ቤት ሄደው ከመታጠቢያ ቤት ለመውጣት፣ አንዳንድ ነገር ለመያዝ እና እሱንም ለመከታተል ያቅታቸዋል። ሌላው መጨረሻው ስፒች ቴራፒ ይባላል። እንግዲህ ይሄ ማለት ምንድን ነው? ሰዎች በአንዳንድ ሁኔታ መናገር ይሳናቸዋል። ከበድ ያለ ህመም ተከትሎ የሚመጣ አደጋ ነው። ቀድሞ መናገር የሚችሉ የነበሩ ከህክምናው በኋላ ግን መናገር ተስኗቸው ሲገኙ የሚሰጥ አገልግሎት እያስረዱ ነው ያሉት። አዎ፣ እንግዲህ የሰው ልጅ አንዳንድ ከፍተኛ የሆነ ችግር ሲያጋጥመው ቃል ማውጣት፣ የመነጋገር ችሎታ ሊያጣ ይችላል። ከእሱም ጋር በተያያዘ ምግብ ለማዋጥ ወይ ውሃ ለማዋጥ እንደገና ችግር ውስጥ ይገባሉ እና እነኝን እነኝን ነገሮች አሰስመንት ተደርጎ ከዛ በኋላ በተከታታይ ቴራፒስቶቹ ሄደው ያን በሽተኛ እንዲያገግምና በተቻለ መጠን ወደ ድሮ ደረጃ እንዲመለስ ካልሆነም ደግሞ በትምህርት ሁኔታው እንዲከታተል፣ ይሄ የጤና ተቋሙ ዋናው ተግባር እሱ ነው። ምክንያቱም ትምህርትን በማስተማር ሰዎች ራሳቸውን እንዲረዱ ነው ዋናው ትልቁ ትልቁ የዚህ የሆም ሄልት ወይም በቤት ውስጥ የህክምና አገልግሎት ሰጪ ድርጅቶች ዋናው ተ መልካም አቶ ፍሳሀ እንግዲህ ቀደም ብለው ህሙማኑ ለማገገም ቤታቸው ከገቡ በኋላ የሚሰጧቸውን የአገልግሎት ዘርፎች ነግረውናል። ይሄ የኮሮና ቫይረስ ከመጣ በኋላ አንድም እንዲህ ያለው አገልግሎት ፈላጊ ቁጥሩ መበራከቱን ከግምት በማስገባት ብዙ ህሙማን ለኮሮና ቫይረስ የተጋለጡትንም ጨምሮ ሌላ ጊዜ ከነበረው በጣም በተለየ ሁኔታ የቤት ውስጥ ህክምና እንክብካቤ ሊፈልጉ ይችላሉ በዚህም ምክንያት ከአቅም በላይ አገልግሎት ለመስጠት የመገደድ ሁኔታ እነኚህ የጤና አገልግሎት ዘርፍ ሊሰጡ ከሚችሉት ሊያቀርቡ ከሚችሉት በላይ ፈተና ውስጥ ይገባሉ የሚሉ ዘገባዎች እየታዩ ነው። እርሱ በዕለት ተዕለት ስራው እንደተመለከቱት አሁን ያለው ሁኔታ ምን ይመስላል? አድማጮች ከብርሃን የቤት ውስጥ ሕክምና አገልግሎት ድርጅት ሊቀመንበርና ዋና ስራ አስፈጻሚ አቶ ፍስሀ ወልድ የሞላልኝ ጋር የተጀመረው ቃለምልልስ አልተቋጨም። ተከታዩ በሌላ ፕሮግራም ይቀርባል። ለአሁኑ ግን አቶ ፍስሀን እናመሰግናለን። አድማጮች ስልክ ቁጥራችንን እናስተዋውቃችሁ። ሁለት ዜሮ ሁለት ሁለት ዜሮ አምስት ዘጠና ዘጠኝ አርባ ሁለት በመደወል በውስጥ መስመር አስራ አራት መልእክት ካስቀመጣችሁ ይደርሰናል። ሆርን አት ቬኒስ ዶት ኮም የኢሜል አድራሻችንንም ተጠቅሙ። የምሽቱ የአየር ስርጭት ፕሮዲውሰር ንጉሱ ታምሬ፣ የዌብና የማህበራዊ መገናኛ ፕሮዲውሰራችን አበባየው ገበያው ነች። ዋና አዘጋጅ ትዝታ በላቸው። እያስተናገድኳችሁ ያለሁት ደግሞ ጽዮን ግርማ ነኝ። እስከ ምሽቱ አራት ሰዓት አብረናችሁ ነን። አብራችሁን ኑ። ወደ ተከታዩ ዝግጅት እንለፍ። አፍሪካ ንክ ርዕሶች የኮሮና ቫይረስ መዛመትን ለመገደብ ሲባል የተጣለው የመንቀሳቀስ ገደብ የአንበጣ መንጋን ለመከላከል የሚደረገውን ጥረት እየጎዳ መሆኑ ተገልጿል። ጉዳዩን እያጠኑ የሚገኙ ባለሙያዎች እንደሚሉት በዝናብ ወራት አዲስ የአንበጣ መንጋ እየተከሰተ ነው። ኢትዮጵያን የመሳሰሉ አገሮች መኸር ሲጀምር የበዛ የአንበጣ መንጋ ሊነሳ እንደሚችልም ባለሙያዎቹ እያስጠነቀቁ ነው። ይህ ሁኔታ በቀጠናው የምግብ ዋስትና ላይ ከባድ አደጋ ሊያደርስ እንደሚችልም የአሜሪካ ድምጽ ዘጋቢ ሳይመን ማርክስ ከአዲስ አበባ በላከው ዘገባ ጠቅሷል። አዳነች ፍሳሐዬ ታቀርበዋለች። የአንጋፋ የሬዲዮ ድርጅቶች ጥምረት ነገ ማክሰኞ ከአፍሪቃ ቀንድ ሀገራት የአስቸኳይ ጊዜ ክፍሎችና ከእርሻ ሚኒስትሮች ጋር ተገናኝተው እንደሚነጋገሩ ታውቋል። መንግስታት የኮሮና ቫይረስ መዛመትን ለመገደብ የደነገጓቸው የጉዞ ገደቦች ገደቦችና የሰዓት ዕላፊ አዋጆች አዲስ በተፈለፈሉ የአንበጣ መንጋዎች በተጎዱት የገጠር አካባቢዎች ተደራሽነት እንዳይኖር እያደረጉ ነው የሚለውን ስጋት በነገው ስብሰባ ላይ እንደሚያነሱ ተገልጿል። በምስራቅ አፍሪካ ኢትዮጵያ፣ ኤርትራ፣ ጅቡቲ፣ ኬንያ፣ ሶማሊያ፣ ደቡብ ሱዳን፣ ኡጋንዳና ታንዛኒያ የእህል ምርት እንዲቀንስ እያደረገ ያለ የአንበጣ መንጋ ጉዳት አድሶባቸዋል። አንበቶች እንቁላል የሚፈለፍሉት የዝናብ ወራት ሲጀመር በመሆኑ የአሁኑ ያንበጣ መንጋ በባሰ መልኩ አሳሳቢ እንደሚሆን ታውቋል። ሰኔና ሐምሌ ወራት ላይ መኸር ሲጀመር አዲስ ያንበጣ መንጋዎች ይወራሉ ተብሎ ይጠበቃል። የረድኤት ድርጅቶች ታዲያ በገጠር አካባቢዎች በቂ ምግብ ለማቅረብ ሲሉ እየተረባረቡ መሆናቸው ታውቋል። በተለይም ኮቪድ 19 በገጠሮችም ገብቶ ተደራሽነቱ በባሰ መልኩ እየተገደበ እንዳይሄድ ሲሉ አስቀድመው አቅርቦት ለማድረስ እየጣሩ ናቸው ተብሏል። የቀጠናው የምድረበዳ አንበጣ ህብረተሰብ አስተባባሪና አክትድ የተባለው የሰብአዊ ድርጅት ውጥን አስተዳዳሪ ስቲቨን ቡራክ ለአሜሪካ ድምፅ አስረድተዋል። እንዲህ አይነቶቹ ፖሊሲዎች ወይም እርምጃዎች በተጀመሩባቸው አንዳንድ ሀገሮች በሰብአዊ ረድኤት ተደራሽነት ላይ ገደቦች ታይተዋል። ይህም አስከፊ ይሆናል። በቀጣዮቹ ወራት በመላ የአፍሪቃ ቀንድ የዝናብ ወራት ሲጀመር ለምድረ በዳ አንበጦች ወረራ ያመቻል። የመኸር ጊዜው ሲደርስ ደግሞ የአንበጣ መንጋዎች የሚበራከቱበት ጊዜ ነው በማለት ስቲቭን ብራክ ጠቁመዋል። የተባበሩት መንግስታት የምግብና የእርሻ ድርጅት ፋኦ ኢትዮጵያ፣ ሶማሊያ፣ ደቡብ ሱዳን፣ ኡጋንዳ እና ታንዛኒያ ውስጥ ከ20.2 ሚሊዮን በላይ የሚሆኑ ሰዎች የምግብ እጥረት እንደሚገጥማቸው ገልጿል። በከፍተኛ ፍጥነት እየዘመተ ያለው የአንበጦች መንጋ አዝርዕቱን ሲያጠፋ ደግሞ የምግብ እጥረት የሚደቀንባቸው ሰዎች ብዛት መጨመሩ አይቀርም። ፋኦ የአንበጦች ወረራን ለመከላከል 718000 ሊትር የሚሆን ኬሚካል እንዳለው ገልጿል። በቅርቡ ሁኔታውን የሚያስሱ ሁለት ሄሊኮፕተሮች ወደ ኬንያ ተልከዋል። 26 አይሮፕላኖች በ10 ሀገሮች የመከላከያ ኬሚካል የመርጨትና የእሰሳ ልምምድ እያካሄዱ ናቸው። ምርታቸው በአንበጣ መንጋ በወደመባቸው የገጠር አካባቢዎች ኮሮና ቫይረስ ቢዛመት ሊደርስ የሚችለውን አስከፊ ሁኔታ ለማቅለል የረድኤት ድርጅቶች እየተዘጋጁ መሆናቸው ተዘግቧል። ኢትዮጵያ ያለው የካቶሊክ የረድኤት አገልግሎት ተወካይ ጆን ሽምላንስኪ ድርጅታቸው በመላ ኢትዮጵያ የምግብ ረድኤት ለማቅረብ እየሰራ መሆኑን ጠቁመዋል። ሁለቱ ዙር የምግብ ረድኤት በተሻለ ፍጥነት ለማከፋፈል እየጣርን ነው። አንድ ነጥብ 74 ሚሊዮን የሚሆኑ ሰዎችን የሚመግብ 51 ሺህ ሜትሪክ ቶን የሚሆን የምግብ ረድኤት ለማቅረብ ማለት ነው። ገደቦች አሉ። ሆኖም የምግብ ጭነቶችን ለማንቀሳቀስ እንድንችልና ለሕዝቡ እንድናከፋፍል መንግሥት ፈቅደልናል። እስከሚታወቀው ድረስ በአሁኑ ወቅት በገጠሮች አካባቢ በኮሮና ቫይረስ የተያዙ ብዙ ሰዎች የሉም። ቫይረሱ ከገባ ግን ምግብ የማከፋፈሉ ተግባር ከባድ ይሆንብናል። አሁን በተቻለ ፍጥነት የምግብ ረድኤት ለማቅረብ የምንጣደፈው ከቫይረሱ መግባት ጋር ለመሽቀዳደም ነው ሲሉ የካቶሊክ ረድኤት ኃላፊ ሹምላንስኪ አስገንዝበዋል። ያንበጣ መንጋ በገባባቸው አካባቢዎች የሚሰሩት የረድኤት ድርጅቶች እንደሚሉት በሀገሮቹ እየተንቀሳቀሱ የምግብ ረድኤት እንዲያቀርቡ ማዕከላዊ መንግስታት ቢፈቅድላቸውም የአካባቢ ባለሥልጣኖች መልእክቱ አይደርሳቸውም። የረድኤት ድርጅቶቹ ነገ ማክሰኞ በሚካሄደው ስብሰባ ይህን ስጋታቸውን እንደሚያነሱ የአካባቢ ባለሥልጣኖች ተጋላጭ የሆኑትን ማኅበረሰቦች ለመርዳት የሚደረገውን ጥረት እንዳያሰናክሉ እንዲያደርጉ ሚኒስትሮችን ለማሳመን እንደሚሞክሩ ታውቋል። አድማጮች ኮሮና ቫይረስን ለመከላከል የተጣለው የእንቅስቃሴ ገደብ ያንበጣ መንጋ የሚያደርሰውን ጉዳት ለመከላከል የሚደረገውን ጥረት እያሰናከለ ስለመሆኑ የተከናበረው ዝግጅት እዚህ ላይ ያበቃ። ሳምንት በሌላ ርዕስ እንገናኝ። በደህና ጠየ። አዳነች ፍስሀዬን ለዘገባው እናመሰግናለን። የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። በምሽቱ ፕሮግራም ዋና አዘጋጅ ትዝታ በላቸውና በሌሎችም ባልደረቦቻችን ስም የምሰናበታችሁ ጽዮን ግርማ ነኝ። አብራችሁን ስለቆያችሁ እናመሰግናለን። ከእኛ ቀጥሎ የትግርኛ ዝግጅት ይቀርባል። በእኛ በኩል ሰላም ደናደሩ